transformation drills drill 1 and the mes <laughs> said thing mes said thing land the to the birka fellow to the fellow and making our saddo making our own was saddo ቁርስ ፈለግሁ፣ ቁርሱን ፈለግሁት። አውቶቡስ ጠበቀች፣ አውቶቡሱን ጠበቀች። አንድ ቤት ዘጋን፣ ቤቱን ዘጋነው። ጭማቂ ጠጡ ጭማቂውን ጠጡት ወተት ጠጣሽ ወተቱን ጠጣሽው አንድ ቤት ሰሩ ቤቱን ሰሩት አንድ ተማሪ ጠራህ ተማሪውን ጠራኸው አንድ ተማሪ ጠራሁ። ተማሪውን ጠራሁት። አንድ ተማሪ ጠራሽ። ተማሪውን ጠራሽው። አንድ መኪና ለአባቴ ሰጣችሁ። መኪናውን ለአባቴ ሰጣችሁት። ገንዘብ አደረስሁ፣ ገንዘቡን አደረስሁት። ቁርስ በላን፣ ቁርሱን በላ ነው። አንድ ቃል አወቅህ፣ ቃሉን አወቅኸው። አንድ ቃስ ገቡ ዕቃውን አስገቡት። አንድ ከተማ ዞራችሁ፣ ከተማውን ዞራችሁት። አንድ ሆቴል አየች፣ ሆቴሉን አየችው። አንድ ቤት አሳዩ፣ ቤቱን አሳዩት። ብዙ ገንዘብ አገኘሁ። ገንዘቡን አገኘሁት። አንድ ሴት አየን። ሴትየዋን አየናት። ትምህርት አጠናህ። ትምህርቱን አጠናኸው። ቡና ጠጣችሁ። ቡናውን ጠጣችሁት። ብዙ ተማሪዎች አዩ። ተማሪዎቹን አዩአቸው። ብዙ ሰዎች ወሰዳችሁ። ሰዎቹን ወሰዳችኋቸው። ብዙ ተማሪዎች አወቅሁ። ተማሪዎቹን አወቅኋቸው። ብዙ ተማሪዎች አሜሪካ አደረስህ። ተማሪዎቹን አሜሪካ አደረስካቸው። ብዙ ቃዎች ወሰድሽ። እቃዎቹን ወሰድሻቸው። አስተማሪዎች ፈለጉ። አስተማሪዎቹን ፈለጓቸው።